ማኅበራዊ ሥራ ፈጣሪነት ባለፈው እሁድ ምሽት በራዲዮ መጽሔት ጀመር ያደረግነው ወግ ይቀጥላል። እንግዳችን አቶ ክብረት አበበ የኢትዮጵያ ማኅበራዊ ሥራ ፈጣሪዎች ማኅበር ፕሬዝደንት ናቸው። አሉላ ከበደ ነው አቶ ክብረትን ያወያያቸው። በቀደመው ወጋቸው እልባት ካደረጉበት ይነሳሉ አቶ ክብረት አበበ በቀደመው ውይይታችን የአምቡላንስን አገልግሎት ሲያስረዱ ከአደጋዎች አንዱን ብንወስድ ብለው ከፍተኛ አደጋ የሚዘገብበትን የኢትዮጵያ የተሽከርካሪዎች አደጋና የድንገተኛ አስቸኳይ እርዳታ በምሳሌም ከሰለጠነው ዓለም ብዙ ተሽከርካሪዎች ያሉባት ነገር ግን የአደጋው ቁጥር አነስተኛ የሆነባትን ጃፓንን ሁኔታ አንስተው ለእንዲህ መሰል አደጋ የሚጋለጡትም ሰዎች የድንገተኛ አስቸኳይ እርዳታ የሚያገኙበት አጋጣሚ ውሱም መሆኑን ሲያስረዱ ነበረ ውይ ውይይታችንን የገጣ ነው። ያን የምናስታውስበትን ድምፅ ላስቀድምና ውይይታችንን እንቀጥላለን። ብዙ አደጋዎች አሉ ኢትዮጵያ ውስጥ ግን የመኪና አደጋ ሙካም ብቻ የምንወስድ መቶ ዘጠና አራት ሞት በየአስር ሺ መኪና ነው። ይሄ ማለት ይህን ቁጥር ከጃፓን ጋር ና ስተያየው እንግዲህ የምንሞት ምክንያት መኪና አደጋ ነው ካል ከእኛ ይልቅ ጃፓናዊ ነው መሞት ያለ ምክንያቱም ጃፓን ውስጥ መኪና ይዞ ታንሹ አይደለም። መኪና ማንም ሰው የሚኖረው ነገር እኛ ጋር ከአንድ ሚሊዮን በታች ያለ መኪና ነው። የሰው ሁሉ ድሪም ደግሞ መኪና እንዲኖረው ነው። በዚህ ውስጥ ደግሞ ጃፓን ውስጥ አንድ ሰው ለመሞት ሀያ ሺህ መኪና መንገድ ላይ መውጣት አለበት። በወጡ አስር ሺህ መኪናዎች ግን መቶ ዘጠና አራት ሞትን እናስተናግዳለን ኢትዮጵያ ውስጥ። ስለዚህ ይሄ የማይቀራረብ ሞተር ነው። የሚያሳዝነው ደግሞ ከዚህ ውስጥ በእኛው በጥቁር አንበሳ ሆስፒታል ሐኪሞች የተጠና ጥናት አራት ፐርሰንቱ ብቻ ናቸው በአምቡላንስ የሚመጡት። ዘጠና ስድስት ፐርሰንቱ በታክሲ ወይ በራሳቸው መኪና አለምንም ህይወት የማዳን ስኪል። ይሄ ደግሞ ሌላው ፓራዶክስ ግጭቱን ወይንም የሁለት ዓለሙን ልዩነት በዚህ መልኩ ነበር የገለጹት። እስኪ ይህንን መንደርደሪያውን የጠብታን ሀሳብ ለማምጣት ወደ መራው ሁኔታ ይውሰዱን። የቀደመ ጥያቄን ላስታውስ በልማድ አነጋገር የማደንዘሻ ሕክምና አገልግሎት ባለሙያ ሆኖ በጥቁር አንበሳ በሚሰሩበት ጊዜ የአገልግሎቱን እጥረት፣ አስፈላጊነቱን ለመመልከት እድል ነበረውትና እነኚህ ሁኔታዎች ማጤኑ እንዴት አድርጎ ወደ ፈጠሩት ድርጅት ምስረታ ወሰደው? ይልቁንም ደግሞ ይህን የድንገተኛ አገልግሎት ትምህርት አሰጣጥ ጋርም አያይዘውልኝ ነበር። እስኪ አስረዱን። እንዴት አመራው፣ እንዴት ስፍድዜ ወሰደው? አለም የመጀመሪያ ሕክምናን እስኪልን በኤሌመንተሪም በሃይስኩል አስተምሮ ማንም ሰው አንገት መደገፍ እንዳለበት፣ እንዴ ልብ ማስነሳት እንዳለበት በካሪኩለም ደረጃ ያስተምራል። ወደዚህ አሜሪካ ሀገር አደጋ አሁን ብዙ ጊዜ ይመጣል። ሰው መኪና መኪና ይልጋ ይችላል እንጂ ይሄን ያን ነገር አላየሁም። ግን ሁሉም ሰው መንካት እንደሌለበት ከአደጋው በላይ ጉዳት የሚያደርስ እሱ እንደሆነ ያውቃል። በሕግም ያስጠይቋል። እኛ ጋር ደግሞ አደጋ ሲደርስ ሰዎች እውቀት የላቸው፣ ጥሩ ልብ አላቸው። ማንንም ሌላውን ለመርዳት ይፈልጋሉ። ሲረዱ ግን ፖቴንሻሊ ሊገሉ ይችላሉ። ስለዚህ ይህንን እንዴት ነው የምናቀራረበው? እኛ በውስጡ ያለን ሕክምናን የምናውቅ ሰዎች ይህንን ዝም ካለ ማን ነው የሚናገረው? ይህንን በጣም ሰዎች ይገዳደሩኝ ነበር። ገንዘብ አታገኝበትም። ካረክም የንጆ ነው ማድረግ ያለብህ። ሀሳቡም ያንተ መሆን የለበትም። ለምን ክሊኒክ ወይ ፋርማሲ አትከፍትም? ሀብታም መሆን የምትፈልግ ከሆነ ነው እንጂ ራሱ ሀሳቡን አብጠርጥሮ ምንም የሉ ማለት አልችልም ግን 99 ፐርሰንቱ ሀሳቡን አልገዙልኝም። ይሄ ደግሞ በፒር ግሩፕ በራስ ውስጥ ፍራቻ ይፈጥራል እና እንደዚህ እየፈራሁ ግን አንድ ነገር በደም ካሰብክበት እግዚአብሔር ይረዳሃልና በ2007 በፈረንጅ አቆጣጠር፣ በእኛ አቆጣጠር በ2000 ዓ.ም አንድ እንግሊዛዊ ዜግነት ያላቸው ሰው ጠዋት ኢትዮጵያ ገብተው በአልቲቲዩዱ በከፍታው ችግር እና ባላቸው የታወቀ የልብ ችግር የመተንፈስ ችግር ይገጥማቸዋል እና ማን ወደ እንግሊዝ ሀገር ይዟቸው ይሄድ? እኔ እንግዲህ እዛን ጊዜ ከኢትዮጵያ ወጥቼ አላውቅም። ጥሩ አንስቴቲስትን መሆን ሞክራለሁ። ሙያውን በጣም ወደዋለሁ። ይህን የሚያውቁ ሰዎች ኩራት ይዞት ብሄድ ጥሩ ነው አሉ። ማደርገው ህመሙን ማስታገስና ኦክሲጅን በአይሮፕላን ላይ መስጠት ነው። ወደ ስምንት ሰዓት አካባቢ ይፈጃል ፍላይቱ ከአዲስ አበባ ለንደን እንግዲህ መጀመሪያ ታገሪ ነው ነገር ነው። እና ወጥቼ እሱም ላይ ኢነ አሁን ለወጣቶች ብዙ ጊዜ ማደፋፈር በት ምክንያት እኔ ውስጤ የኢትዮጵያ ወደፊት ተስፋዎች ወጣቶቻችን ናቸው። ሰባ ፐርሰንቶች ወጣቶች ናቸውና እነሱን የእኔን ታሪክ መስማት አለባቸ ማንም ትንሽ ማንም ትልቅ ሰው የለም ብያምናሉ። ደውሎ ሲጠይቁኝ አስታውሳለሁ። አድሬ ወደ አምስት ኦፐሬሽን ሰርቼ ሰርቼ ጥቁር አንበሳ ግቢ ውስጥ ነበር ምኖረው ና ሰርጀኖቹ ይደውሉልኝ ተነስቼ ስልኬን ሳነሳ ሞባይል የዛን ጊዜ ገና አዲስ ነው። ክብረት ጥሩ ነው። መርጠነዋን ሊያደርሰው ይችላል። ግን ፓስፖርት ይኖረዋል? ውጭ ሀገር ፓስፖርት ግን ነበረ። አንዱ እምነት ይሄ ነው። ግን ሰው ነኝ። ለፍቼ ከሰራው የተሻለ ቦታ ደርሳለሁ ብዬ ስለማመን ምንም የውጭ መሄድ ነገር ሳይኖረኝ ሚኖረኝ ግን ጥሩ ነው ብዬ ኤክስፓየር ያላረገ ፓስፖርት ነው። ፓስፖርት ይዘው ተገኝተዋል። እና ሁሌ ምላለሁ መኪና የሚባል ነገር በሀሳቤ ሳይኖር ጫማ ለመግዛት በሚቸገርበት ሰዓት የመኪና መንጃ ፈቃድ ነበረኝ። እንደዚህ አይነት ነገሮችን ለወጣቶች መንገር መፈልጋለሁ። በማንም ታሪክ አይደለም መኩራት ያለብን፣ በራሳችን በምንሰራው ነው የምንፈታ ነው። ስለዚህ ሲደውሉልኝ፣ ተሳሳቁ ፓስፖርት አለ ሲሉ ብዙዎቹ እንዴት ፓስፖርት ይኖረዋል ብለው ነው ይደወሉልኝና እድሉን ፓስፖርት ባለመኖሪያ ብቻ ማጣው መስሏቸው ሲደውሉ ከመሀል ደግሞ በጣም የሚያውቁኝ ልጅ የልጅ ፓስፖርት ይኖረዋል ተባብለው የሚያውቁ ሰዎች ጠሩኝ። አለኝ አልኳቸው፣ ኤክስፓይር ያላደረገ አዎ። እሺ ዘጠኝ ሰዓት ላይ እንግሊዝ ሀገር ትሄዳለ። እዛ ሁሉ ነገር ጨርሼ ዘጠኝ ሰዓት ላይ አይሮፕላን ላይ ወጣው በሽተኛ ይሄን ይዤ ሙያ በሚፈልገው ሁኔታ ወደ እንግሊዝ ሀገር አደረስኳቸው። እዛ ስደርስ የተቀበለኝ ሲስተም ሆስፒታል አገልግሎት እና የአምቡላንስ ሰርቪስ ራሱን የቻለ ትልቅ ኢንዱስትሪ እንደሆነ አውሮፕላን ጣቢያ ሲደርስ ነው በሽተኛ ሳታስረክብ መሄድ አትችልም ዲቴሉ ልክ የአንድ ሰው ህይወት ስንት ነው አንድ ሰው ነጭ ስለሆነ ጥቁር ስለሆነ ሀብታም ስለሆነ ድሀ ስለሆነ የተማረ ስለሆነ ያልተማረ ስለሆነ አይደለም ሰው ስለሆነ ብቻ የሚያስፈልገው ሰርቪስ ነው ሰርቪስ ስለዚህ ከአምስት ቀን በኋላ ከለንደን ስመጣ ብዙ በዛን ጊዜ የነበሩ ጓደኞች አሁንም ይሄ አንዱ እንትን ነውና በቃ ለእንግሊዝ አውሮፓ ሄደዋል በዛው ይጠፋል ብለው ነው የሚጠብቁኝ። ተመልሽ ከአምስት ቀን በኋላ መጣሁና ከጥቁር አንበሳ ሪዛይን አረኩ። ውሳኔው ያኔ የተሰማው ምን አስበው ነበረ? በቃ ይሄ የምነግርህን ነገር መስራት አለብኝ። እግዚአብሔር በአካል ማሳይቶኛል። ምንም የምጠብቀው ነገር የለም እዚህ አሁንም አስራ ሰባት ዓመት ማለት ዘያ ሰጥቻለሁ። አንስቴ ዚያ ሰጥቻለሁ ሀገሪቷ የምትፈልግብኝ ነገር ምሳልቻ ያለው ህይወቴም እንደሚገባው አልተለወጠም። ስለዚህ ማውራው መሆን አለብኝ እኔ ስራ ፈጣሪ ነኝ እንጂ ተቀጣሪ አይደለሁም ብዬ ወሰንኩ። ከዛ ሪዛይን አረኩ። አሁን ብዙ ሰዎች እየገቡ ወደ አስራ ዘጠኝ ዩኒቨርሲቲዎች አንስቴዚያ ያስተምራሉ። ግን የዛን ጊዜ እንደሱ አይደለም። ጥቁር አንበሳ ብቻ ነው የሚያስተምረ የነበረው። በጣም ትንሽ ነን ያለ ነው። ጠረፍ ሙሉ እንደኛ አይነት አንስቴሲስቶች ናቸው የሚያገለግሉት። እለቃለሁ ስትል ዝም ብለ ልቀቅ ልትባል አትችልም። ምክንያቱም በጥረቱ ምክንያት እኔ ግን ቆረቱ አሁን ካላረኩ መቼም አላረግም አልኩኝ። ትንሽ ሞሽናልም ነበርኩ ለመናገር። ከዛ ምን አረኩ? ሁለት ችግሮች ገጠሙኝ። አንደኛው ሄጅ ፕሮፖዛል ሰራው ምን እንደምሰራ እንዴት ትረን ትሬኒንግ እንደምሰጥ እንዴት አምቡላንስ እንደምሰጥ እንዴት ኢንከም ጀነሬት እንደማረግ የሚያሳይ ማለት ነው። እንዳልኩ የሶሻል ሳይንስም ተማሪ ነኝ። በዛ የመጀመሪያ ያዩኝ ባለስልጣን ዶክተር ነው የመሰልኳቸው። አይደለሁም፣ እንዲህ ነው የምሰራው፣ ያየሁት ክፍተት ነው። ስለዚህ ይህን ነገር ኤንጂኦ ካረከው ምንም ትርፍ ማታተርፍበት ከሆነ? ስታንዳርድ አንጠይቅ፣ ምክንያቱም ትርፍ ስለሌለው። አስተሳሰብ ስለ እርዳታ ያለን አስተሳሰብ ምን ያህል ስለ ግን ልታተርፍበት ከሆነ ግን የተሻለ ልትሆንበት ከሆነ ለራስ ሲጀመር ምንም ሳይቆም የሚያቆም የለም። የቆመ ነው የሚያቆመ። ስለዚህ ይሄ አስተሳሰብ በአንዴ ሰውየውን ትምህርት ሰጠም ልታስቆመው አትችልም። ግን ያሉኝ ነገር ምንድን ነው? ስታንዳርድ የለም። ጤና ጥበቃ በጣም አፕሪሼት አድርጎ ለአዲስ አበባ ጤና ቢሮ ጻፈ። እዛ ስደርስ ስድስት ወር ፈጀብኝ፣ ምክንያቱም ስታንዳርድ ስለሌለ አስራ ሰባት ፔጅ ስታንዳርድ ሀገሪቷ እንዳአሁኑ ስለ ድንገተኛ ሕክምና ግብሩ ትኩረት ሳትሰጥ ያው እንደምታውቀው ነው። ኢትዮጵያ ውስጥ ምንም ብትሰራ ያልሰሩ ሰዎች ሊነጥቁ ይችላሉ። ስለዚህ ስታንዳርድ ጻፍኩ። ለምን ምክንያት አረጉት? ስታንዳርድ ስለሌለን አንተ ደግሞ ነጋዴ መሆን ስለፈለግ እርዳታ ሰጪ ለመሆን ስላልፈለግ በፍጹም በዚህ መልኩ ልናስተናግደ አንችልም ስላሉ ያንን ስታንዳርድ መጻፍ ነበረብኝ። ምንድን ነበረ ጥናት መሰረት ለመጠቀም ያደረጉት ጎግል ያደረኩት፣ እንደውም ቻሌንጅ ያረኳቸው የእንግሊዝንም ስታንዳርድ የኬንያንም ስታንዳርድ። እንደመና አልወረድም ሰዎች ነች ይሰሩት እኔ ደግሞ የድንገተኛ ሕክምና በጣም ቅርብ የሆንኩ ሙያተኛ ነኝ። ስለዚህ እሱን ስታንዳርድ ማዘጋጀት እንችላለን። ሊትሬቸር ሪቪውን ከእንግሊዝ ብትወስድ ያለውን ፕሮብሌም ከኬንያ ልትወስድ እችላል፣ ቅርበት ካለው። ስለዚህ እሱን ደግሞ ኢትዮጵያ ተቀራራቢ ስለሆነ ስለዚህ እሱን ሰጠዋቸው አስራ ሰባት ፔጅ ስታንዳርድ። ከዛ በኋላ ምክንያት ስለያላቸው፣ ስድስት ወር ሙሉ ስራ ፈትቼ ቤተሰብ ሊቸገር ይችላል። ገና አንስቴቲስት ነኝ። ስራ በቀላሉ ማግኘት ይችላሉ። ለጊዜው ድሮም ቢሆን ጥቁር አንበሳ እየሰራሁ ስድስት ሆስፒታል አካባቢ ይሰራ ነበር። አንዱም የህይወት የፍልስፍና ድህነት ትክክል አይደለም ማለት ነው። ሰው ተምሮ ደሀኔን ካለ ወይ ትምህርቱ ወይ ሰውየው መፈተሽ ያለበት ነው። የድህነት ዲፊኒሽን የሚያነጋግር ሆኖ ግን አንድ ሰው በመጀመሪያ ሌሎችን ከድህነት ማውጣት የሚችለው ራሱ ከድህነት ከዋና ጉዳያችን እንዳንወጣ የሚያጓጓ የሚኮረኮር ነገር ስላሉ ነው። አንድ ሰው በትምህርት እውቀት ገብይቶ ሰልጥኖ የሙያ ወይም የሌላ እውቀት ኖሮት አሁንም በድህነት እስከኖረ ወይ ትምህርቱ፣ ወይ ሰውየው ችግር ይሆናል ብለዋል። ሶስተኛም ሌላ ያለበት አካባቢም ሌሎች ሁኔታዎችም ከግምት ይገባሉና እረዳለሁ። የመማርን መሰረት ጠቀሜታ ለማጉላት የጠቀሙበት ነው። መስራት የማይችሉበት ሁኔታ ሊፈጠር አይችልም። ሌሎች ምክንያቶች ከዛ ውጭ እርሶን ጨምሮ ይሄን ሀሳብ ይዘው ተነሱ። ትልቅ ሀሳብ ነው። ለእርሶም ለሌሎች መትረፍ የሚችል ነው። ነገር ግን መስራት የማይችሉባቸው ሌሎች ብዙ ምክንያቶች ሊገድ ቦታ አይችሉም ነበር ይችላሉ። ምንም ጥያቄ የለውም። አሁንም ግን ወደ ኋላ ተመልሼ ሁለት መሰረታዊ ነገሮች ላይ ለማጠንጠን ነው አንደኛው ፎከስ ፎከስ ማለት ትኩረት ማድረግ ሁለተኛው ደግሞ ትኩረት ላደረጉበት ነገር ኮሚትድ መሆን ሌላ ሀገር ሄጄ ብጠይቅ ሌላ መልስ ሊገኝ ይችላል እኔ አሁን የምኖረው ኢትዮጵያ ነው የኖርኩትም ኢትዮጵያ ውስጥ ነው ወደፊት የምኖረው ኢትዮጵያ ውስጥ ነው ስለዚህ ስራ ለመፍጠር ሞክሬ የገጠመኝን ቻሌንጅ የሰዎችን አስተሳሰብ መንግስት ጋር ሰርቼ ቀላል የማይባል አመታት የሰዎችን ስነ ልቦና አብሮ መስራት ሊጻፍ የሚችል ኤክስፒሪንስ አለኝ። ብዙ ሰው ብዙ ምክንያት አለ ላለመስራት፣ ላለመከናወን፣ እጅግ በጣም ከባድ ነው። እነዚህን ሁለት መሰረታዊ ነገሮች የጨበጠ ሰው በምንም ችግር ውስጥ ያልፋል ብዬ ነው ማሰብ። ምክንያቱም አሁንም ከሰበባችን በላይ ካልሆነ አስቸጋሪ ነው። በጣም ብዙ ተስፋ የሚያስቆርጡ ነገሮች ውስጥ አልፈናል። አሁንም ህይወት የትኩረት እና ራስን ለዛ አሳልፎ የመስጠት ነገር ነው። ስንት ጊዜ ስንት ሰዎች አስቆመውኛል? የሚያደናቅፍ ብዙ ነገር አሁንም መቀጠል አለበት ነው። በቀረው ሰዓት ብዙ ጥያቄዎች ልጠይቅዎት እፈልጋለሁ። ነገር ግን የጀመርነውን ታሪክ ይቋጩልኝ እና ሌሎች ጥያቄዎች ላነሳ። ስታንዳርድ የለም ወይም የሚለካበት ይህንን አይነት ተቋም ሊቋቋም የሚችልበት መሰረቱ ስለሌለ ንግድም፣ በጎ ፈቃድም ወይም ንግድም አገልግሎትም የሚመስል አሰራር ስለሌለ ያን ራስዎ ማቅረብ ነበረብዎት ጥናቱን ቀላል መንገድም ቢከተሉ መሰረቶችን ይዘው መተው ማቅረብ ነበረበት። ከዛም ሆነ ከዛ በኋላ ሁለተኛው ቻሌንጅ እኔ ኢንቨስተር ነው መሆን ፈልገው፣ እንግዲህ በዛ ሰዓት ማለት ነው። ኢንተርፕረነር ዋናው የሥራ ፈጣሪ ባህሪ ሪስክ መውሰዱ ለጥፋቱ እኔ እኔ ምክንያቱ እንጂ እጁን አይጠነቁል። ስለዚህ እኔ ይህን ስራ ሰራለሁ፣ ይሄ ስራ እኔ የተሻለ ነገር ያደረገኛል፣ ለሰዎች ስራ ይፈጥራል፣ አካባቢ ያለውን ነገር ይጨምራል፣ ለሌሎች መበረታቻ ሊሆን ይችላል። ይሄ ሁሉም ይከተል ሲጀመር፣ ግን ይሄ ስራ የእኔን ላይፍ ይለውጣል ምክንያቱም አስራ ሰባት አመት ጥቁር አንበሳ ሰርቼ ህይወቴ ያልተለወጠም ህይወቴ መለወጣለ ብዬ ስነሳ ኢንቨስተር ነው የምሆነው። ኢንቨስተ ለማድረግ ገንዘብ ያስፈልግ። ስለዚህ ጤና ጥበቃ ከፈቀደልኝ በኋላ በስታንዳርዱ መሰረት ላደርግ የምችለው ነገር ባንኮች ጋር መሄድ። ባንክ ሄጄ አንድ ሁለት ባንክ አነጋገሩ ከሶስት ደቂቃ በላይ ሊሰሙኝ አይችሉም። እንኳን ዛሬ አሁንም አይሰሙኝም። ስለዚህ የሰሙኝ ባንኮች አሉ፣ በጣም አመሰግናለሁ። ግን አሁንም ስትራግል ነው የምናደርገው ፋይናንስን አክሰስ ለማድረግ ማለት። ከዛ ምንድን ነው ማረ ብዬ ሳስብ ምን አለኝ ብዬ ባንኮቹም ካልሰጡኝ እኔ ደግሞ ስራዬን ትቻለሁ፣ ድሌን ሰብሬ ያለሁት ወደኋላ ያለው ወደፊት መቀጠል አለብኝ። ስለዚህ ምን አለኝ በእጄ ስል እንደማንም ሰው የመንግስት ሰራተኛ ቤት ለመስራት መሬት ወስጄ ቤቱን ሰርቼ ባለቤት የዚያን ጊዜ እርጉዝ ነበረች። ዲሴንት ሆነ ኑሮ ለመኖር ወደዛ ቤት እንገባለን ብለን ነው የምናስበው። ስለዚህ እጄ ፕሮፖዛል አረኩ፣ ቤት ተሽጦ የኔ ህልም ፓርት መሆን አለበት ብዬ በወቅቱ በፍጹም ተቀባይነት አላገኘም። በማን በባለቤቴ የዛሬ ሀጋሮ ናቸው ባለቤቴ። ተቀባይነት አላገኘም፣ ብዙ ተነጋገርን። በፍጹም እኔ ነብሰ ጡር ነኝ፣ አሁን ልጅ ይመጣል፣ በፍጹም ይህን ልቀበል አልችልም አለች። እንደ ባህላችን ደግሞ ሰዎች ሀሳቤን ለመስማት ሞከሩ፣ ከእሷ ጋር ነው የተሰለፉ። ትክክል አይደለም አንተ ፀሐይ፣ የሞቀው ሀገር ያወቀው ስራ ስራ ሐኪም ነኝ ካልክ ክሊኒክ ክፈት እንጂ ይሄ የሌለ ነገር ማለት ተባልኩኝ። በኋላ ላይ ግን ባለቤቴ የብዙ ዓመት ጓደኛ ስለሆነች ለማስረዳት ሞከርኩ፣ ከኔ ጋብራ ይህንን ሪስክ እንድትወስድ መጨረሻ ላይ ጭቅጭቁም ሰልችቷት እሻለች እና ቤቱ ተሽጦ ዱባይ ሄጄ አሮጌ ሚኒባሶችን ወደ አምቡላንስ ቀይሬ ሶስት መኪኖችን ወደ ኢትዮጵያ መጥቼ ምንም አይነት ኮል ሲስተም የጥሪ ማዕከል በሌለበት ማንም አውቆ አንተን በማጠራበት ሰዎች ሁሉ ተቸግረው የአንተ አምቡላንስ ቆሞ በሚውልበት በጣም አስቸጋሪ በሆነ መልኩ ሰዎች ስለ ንግድና ስለ ራስን መፈለግ ተጣጥረ ሰው ለመሆን መሞከር ላላቸው አስተሳሰብ ዝም ብለህ ተነስተህ ሀብታም ለመሆን የምታደርገው ጥረት ሆኖ ፐርሲቭ በሚሆንበት በጣም ብዙ ሰው የሪሶርስ ሳይሆን የአስተሳሰብ ችግር ባለበት ሁኔታ እንደዚህ አይነት ቢዝነስ ማይመስል ነገር ቢዝነስ ለማድረግ መሞከር ራሱ ከመስመር አልፈ ለቢዝነስ ያለን አመለካከት ብዙ ብዙ አሁንም ቻለንጅ ቀርቷል ል አደለም ባለበት ሁኔታ ስራውን ጀምረናል። ከረጅሙ ፈተናው ወይም መንገዶ በተወሰነ ደረጃ ቢሆን ምን ይመስል እንደነበር ለመመልከት እድል የሰጠን ይመስለኛል። ቀጥታ እስኪ ወደ ጠብታ እንሂድ። ፈጥነን የምንቀባበላቸው ጥያቄዎች ላንሳ በቀሩን ጥቂት ደቂቃዎች ውስጥ ጠብታ ስሙ እንደሚያመለክተው ካለው ትልቅ ፈተና በጠብታም ያህል እንደው የበኩሌን ላድርግ፣ ላዋጣ የሚል ይመስላል ሀሳቡ ማድርክ ስም ነው የሰጣችሁት። ግን የአምቡላንስ አሰራር ቅድም እንዳለት ውስብስብ መሆኑ አገልግሎት መስጠት ተፈልጎም የሚሰጠው ሰውን በቀላሉ ማግኘት የሚችልበትን ሁኔታ መጠየቁ የደረጃ አሰራርን ይፈልጋል ና ከገንዘብ ባሻገር በልማድም፣ በእውቀትም፣ በስራው ልምድም እንዴት ተካሄደ አሁን በምን መንገድ እየተካሄደ ነው ያለው? ብዙ ችግሮች ናቸው የገጠሙን እውነቱን ለመናገር። ቅድም እንዳልከው ጠብታ ማለት የድርጅት ስም ብቻ አይደለም፣ በተለይ ለኢትዮጵያውያን በተለይ ለወጣቶች የእናንተ ጠብታ ይታለ የኔ ጠብታ ይሄ ነው። ስለዚህ እያንዳንዳችን የራሳችንን ጠብታ እስካልጠየቅን ድረስ ችግርን ልንፈታ አንችልም። ሁላችንም ንጉስ፣ ሁላችንም ጠቅላይ ሚኒስትር ልንሆን አንችልም። ልንችልም እንችለው ባየነው ክፍተት ላይ ሌላውን የሚጠቅም ራስን የሚጠቅም አሻራ የመተው ጉዳይ ነው። ስለዚህ ጠብታ አሁን የአፍሪካ ፍልስፍና ነው። እኔ ጠብታን በተመለከተ በጣም ብዙ ሀገር ላይ በጣም በከፍተኛ ደረጃ አፍሪካ የሚያስፈልጋት ይሄ ነው ተብሎ ተጋብዤ ንግግር ያረኩበት ትልቅ ፍልስፍና አፍሪካውያንም የሆኑ የራሳቸውን ጠብታስራዘይ መንገድ እየሆነ ነው። ሌሎች በግብርና ውስጥ ጠብታችን ይታል። ሁሉም ሕጻናት በልተው እንዲያድሩ የምናደርግበት እኔ ምን አደረግኩ ነው ነገሩ። እኔ ምን አደረግኩ እሱን ስንመልስ ነው ችግሮቻችን ሁሉ የሚፈታው ብዬ እከራከራለሁ። አሁን ይህ መከራከሪያ ብዙ ቦታ እንድናገርበት የተጋበዝኩበት ፍልስፍና፣ ስለዚህ ድርጅት ብቻ ሳይሆን ትልቅ ፍልስፍና። የሌላን ሰው አይደለም የምጠይቀው ነኝ፣ የራሴ እንዲጠይቁ ነው። ሰዎችም የራሳቸው እንዲጠይቁ ነው ማበረታታቸው፣ በተለይ ወጣቶች። ሰው ሊያየው ላያየው ይችላል፣ ግን ጠብታቸው መጠየቅና መፈለግ አለባቸው ብዬ እከራከራለሁ። እስኪ ወደ ቀን ተሞክሯችሁ እንዝለቅ። በተጨባጭ አንድ ሰው የመንገዶች የስልኮች፣ የመተላለፊያዎች ውጥንቅጥ ያለበት ከተማ ነው። በጣም በተደራጀ ከተማም አንዳንድ ያስቸግራል። አንድ ህመምተኛን ካለበት ቦታ አንስቶ ወደሚፈለግበት ከቤት ውስጥም ለማውጣት በሀሳቤ መርካቶ መሀል መርካቶን አስባለሁ። ምናልባት ብዙ ነገሮች ተቀየረው ሊሆን ይችላል፣ የረጅም ጊዜ ስለሆነ ከሀገር ከወጣሁ። ነገር ግን እንዴት በተጨባጭ ቀናችሁ ምን ይመስላል? ከሰውም ከሌሎችም ፈታኝ ነገሮች ውጪ ራሱ ስራው የሚደቅ ነው ፈተና። በትክክል ያን ሰው በሰዓቱ ደርሱ ነፍሱን ለማዳን የሚደረግ ጥረት ላይ ምን ይመስላል የአንድ ቀን ውሏቸውን እስኪ እንደው በጨረፍታ ያሳዩ። አሉላንና እንግዳውን አቶ ክብረት አበበን አመሰግናለሁ። ቀሪው ክፍል በራዲዮ መጽሔት ይቀጥላል።